የጠቅላይ ሚኒስትር አብይ አህመድ የትላንትና ማብራሪያ ዋነኛ ነጥብ መንግስታቸው ህጋዊ ባልሆነ አካሄዶች ላይ ጠበቅ ያለ እርምጃ መውሰድ እንደሚጀምር መጠቆማቸው ነው ይላሉ አንድ አንጋፋ የተቃዋሚ መሪ። የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ ኢዜማ መሪ ዶክተር ብርሃኑ ነጋ በፓርላማው በእንግድነት ተጋብዘው የትላንትናውን ውይይት ከተከታተሉ የተቀዳሚ መሪዎች አንዱ ነበሩ። የጠቅላይ ሚኒስትሩ ማብራሪያ መንግስት መውሰድ የጀመረው እና በቀጣይነት ሊወስዳቸው ያሰባቸው ህጋዊ እርምጃዎች ጎልተው የወጡበት ጠቆም ያደረጉበት እንደነበር ዶክተር ብርሃኑ የዶክተር ብርሃኑ እምነት ነው። ዶክተር ብርሃኑን ያነጋገረው እስክንድር ፍሬው ነው። ተከታዩን ዘገባ ልኳል። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ የመንግስታቸውን የ2011 የአፈጻጸም ሪፖርት ያቀረቡበት የጠቅላይ ሚኒስትር አብይ አህመድ የትናንት ማብራሪያ መንደርደሪያውም ማጠቃለያውም የሰሞኑ ክስተት ነበር። ሰኔ 15 በባህር ዳርና በአዲስ አበባ የተፈጸሙ ጥቃቶች የጠቅላይ ሚኒስትሩን እይታ፣ የመንግስታቸውን አካሄድ፣ ቀጣይ እርምጃዎችን ሳይወስኑ የቀረ አይመስልም። ሁኔታዎች ሊጠብቁ እርምጃዎች ሊጠነክሩ እንደሚችሉ የጠቆሙ የጠቅላይ ሚኒስትሩ አስተያየቶች በተደጋጋሚ ተደምጠዋል። ለህዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ህልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ህዝብ እንዲገነዘብ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ መሪ ዶክተር ብርሃኑ ነጋ በፓርላማው በእንግድነት ተጋብዘው የትናንትናውን ውይይት ከተከታተሉ የተቃዋሚ መሪዎች አንዱ ነበሩ። በስልክ ባደረግነው ቃለ መጠይቅ ግምገማቸውን አካፍለውኛል። የጠቅላይ ሚኒስትር አብይ አህመድ ማብራሪያ በህዝቡም ሆነ በፓርላማ አባላት ዘንድ ምን አይነት አቀባበል ነበረው በሚል ላነሳውት ጥያቄ ከሚሰጡት ምላሽ ይጀምራሉ። እኔ በህዝቡ ዘንድ ምን ያህል ተቀባይነት ያገኛል አያገኝ የሚለውን ለመናገር በጣም ይቸገራሉ ቢኮዝ ያንን የምንለካበት ምንም እንደው ጣማን የሆነ ነገር ለሌለ ፓርላማ ውስጥ የነበረውን እንትን ያየውት አብዛኛው የፓርላማ አባል የተነገረውን ለጥያቄዎቹ የተሰጠውን መልስ አዎንታዊ በሆነ መንገድ ያየው ነው የሚመስለው የሚሰጠው የጭብጭባ እንትን መትለካው ከሆነ ማለት ነ Tak ada salam ada sedutah lain kepati metamun. Nah, demokrasi saat sama sesuatu kita salam keliling የትናንቱንም ጨምሮ ዶክተር ብርሃኑ በተለይ በባህር ዳርና በአዲስ አበባ ከተፈጠረው ሁኔታ በኋላ የሰላምና የጸጥታ ግብረ ኃይል የተባለውም ያወጣው መግለጫ አለ። እሳቸውም የሰጡት ማብራሪያ ምናልባት ከዚህ በኋላ ቢዝነስ አዝ ዩዋል አይሆንም፣ አንዳንዶች እየገለጹ እንዳሉት እሶም ተረዳውት እንዳሉት ከጠቅላይ ሚኒስትሩ ነገሮች ጠበቅ እያሉ ይሄዳሉ፣ መንግስት እርምጃ መውሰድ ይጀምራል የሚል ነው እንድምታው። እርስዎ የተረዱት በዛ መንገድ ነው? ጠቅለል ሲያደርጉት፣ ሰሞኑን እየተሰጡ ካሉ ከሳቸውም ያልፈጠረውን እንግዲህ ያለመመርመር የተቋቋመው ግብረ ኃይልም የሰጠውን መግለጫ መነሻ ስናደርግ በአብዛኛው እሱ እኔ የምተረዳሁት በዛ መልክ ነው። ይሄ ከዚህ በፊት ችግሮችን ሁሉ በጉልበት መፍታት አይገባም፣ በተቻለ መጠን ቀስ እያሉ እየተነጋገሩ፣ እየተረዳዱ በይቅርታ መንፈስ እየሄዱ ነው መፍታት የሚል አይነት እንድምታ ያለው ነው የሚመስሉ። ዶክተር ብርሃኑ አንዳንድ ወገኖች መንግስት እንዴት ይሆን ሚዛኑን መጠበቅ የሚችለው በአንድ በኩል የፖለቲካ ምህዳሩን እንደ ሰፋ የማስቀጠሉን ሂደት፣ በሌላ በኩል ደግሞ ህጋዊ እርምጃዎችን የመውሰዱን ተግባር እንዴት ነው ሚዛኑን ጠብቆ መጓዝ ያለበት የሚል ፈተና ሊሆን እንደሚችል ይገምታሉ። እንዴት ያዩታል? ይህንን አስተያየት ነው ይሄ ነው አስቸጋሪው ነገር በተለይ እንደኛ ሀገር ረጅም ጊዜ በአምባገነን ስርዓት ውስጥ የቆየ ሰላምና መረጋጋትን የሚያውቀው ከጉልበት ጋር ማንኛቸውም አይነት የህዝብ ሮሮ ወይም ቅሬታ መስማት የማይፈልግ ሀይል ሁሉንም በጉልበት ለመደፍጠጥ የሚሞክርበት ነው። ከዛ ወጥተን ሀሳቦች በሀሳብ ደረጃ በነጻነት መንቀ አደጋም በደንብ እያየን ባለንበት ጊዜ እነኝህ ሁለቱን በማህበረሰብ ውስጥ ያሉትን ችግሮች ህዝቡ የሚያነሳቸውን ጥያቄዎች በጉልበት ከመፍታት ይልቅ በሰላማዊ መንገድ ለመፍታት የሚቻልበትን መንገድ በአንድ በኩል፣ በሌላ በኩል ደግሞ ከዛ ውጭ የሚካሄዱ ነገሮችን ማድረግ። ምክንያቱም እነሱን ካላረግና እየተጣቀሰ ሄድ ከሆነ በአንድ ሲመች በጉልበት ሲመች በሰላም አይነት መንገድ ከሆነ በፍጹም ማህበረሰብን ለማረጋጋት አስቸጋሪ ደሆን እና ያ ካልተረጋጋ ደግሞ ሊፈጠር የሚፈለገው ስርአት የሚጠይቀው አሰራር ያካሄድ እንትናል። ዴሞክራሲያዊ ስርአት ዴሞክራሲያዊ መብቶችን የሚሰጠውን ያክል ከዜጎች የሚጠይቀው መሰረታዊ ግዴታ አለ። ያለበለዚያ በፍፁም ዴሞክራሲያዊ ስርአት እውን ሊሆን አይችልም እና ይህን ግዴታ እንዲወጣ ማድረግ፣ መብቶቹን ደግሞ እንዲያስከብር ማድረግ ሁለቱን በአንድ ላይ ያይዞ ለመሄድ የሚደረጉት እርምጃዎች ሁሉም ፈተና አላቸው። የትኛው ጋር ነው የሁለቱ ጥምረት ትክክለኛ ባላንስ፣ ተመዛዛኝ፣ ተመጣጣኝ የሚሆነው የሚለው ከባዱ ጥያቄ ነው። የሚመስለኝ አንዴ ወደ ላይ አንዴ ወደ ታች እያል በተወሰነ ጊዜ የተንገጃገጭን መሄዳችን የሚቀር አይመስለኝም። ግን በመንግስት በኩል ቢያንስ የጉልበቱን ነገር በፍጹም ካሁን በኋላ ሶሎሬት አናደርግም የሚል እንትና ያለው ተስፋ የምናደርገው ይህንን በሚያደርግበት ጊዜ ወደዛኛው ጫፍ ሄዶ ደግሞ የዜጎችን መብቶች ሊጫን በማይችል መልኩ የማድረግ ካፓሲቲውም ነው። በሀይል አመፅን በአመፅ ለማስቆም የተዳጀ ሀይልና መንግስት በነበረበት ሁኔታ ይሄንን ካፓሲቲ ይሄንን ችሎታ እና ብቃት ማዳበር ራሱ ቀላል ነገር አይደለም። ተከትሎ ኢቭን የሀይል እርምጃዎች መውሰድ አለብኝ ብሎ በሚያስብ ጊዜ በህግ አግባብ ያደርገዋል ብዬ ነው ተስፋ የማደርገው። ሌላውም ማህበረሰብ ከዚህ ትምህርት ወስዶ እንደዚህ በጉልበትና ና በአመፅ የሚሄዱ ነገሮች አጠቃላይ ለሁላችንም ችግር እንደሚሆኑ አውቆ እየተጠነቀቀ መብቱን በአንድ በኩል ለማስከበር የሚያደርገውን እንቅስቃሴ በህጋዊ መንገድ እያደረገ ግን ከህግ ውጭ የሆኑትን ነገሮችም እየተከላከለ የሚሄድበት ሚዛን የጠበቀ ሂደት ውስጥ እንገባለን። ጠቅላይ ሚኒስትሩ ከጠቀሱት ነገር አንዱ ትናንትና አሁን በባህር ዳርና በአዲስ አበባ የተፈጸሙት ጥቃቶች በለውጡ ሂደት ላይ ሲቃጡ የቆዩት ሌሎች ጥቃቶች ተከታይ ናቸው የሚል አስተያየትም ሰጥተዋል። በሂደት አብራርተዋል። ለውጡን ሲያጋጥሙ የቆዩ ችግሮችን እየጠቃቀሱ ከመጡ በኋላ ይሄኛውም የዛ ተከታይ ነው ነው ያሉት። በዛ መንገድ ነው የሚረዱት። እርስዎም ይሄ ይሄ አሁን በቅርቡ የተፈጠረው ጉዳይ ዝም ብሎ ድንገት ያን ዕለት የተከሰተ ነገር አይደለም። አይቲቴ ሁሉም ሰው የሚያውቀው ይመስለኛል። ከስ እያሉ እያደጉ እያበጡ እያበጡ የመጡ ነገሮች ናቸው። የተለያዩ ቦታዎች አይተናቸዋል። ከህግ ውጭ ሀሳቦችን ላለመስማት፣ የሰዎችን ሀሳቦች ለማፈን የሚደረጉ እንቅስቃሴዎች በሁሉም የሀገሪቱ ክልሎች ነበሩ። ሰዎችን ማፈናቀል፣ ይሄ የኔ ዘር ብቻ መሰባሰቢያ ነው፣ ከዛ ውጭ ማንም ሰው ሊኖር አይችልም የሚሉ ማህበረሰቡን በጣም በጣም ከፍተኛ ፈተና ውስጥ የከተቱ ብዙ እንቅስቃሴዎች ሲካሄዱ ነበር ይሄ ሁላችን የምናውቀው ነው ቀስ እያለ እያደገ እያደገ እያደገ የመጣ ነው በመንግስት በኩል ለምንድን ነው ዝም ብላችሁ እንዲህ ዓይነት ነገር የምታዩት እርምጃ ለምን አትወስዱም ትንሽ ጠንከር ያለ እርምጃ መውሰድ አለብን የሚል የተጀመረው ከዛ በኋላ አይመስለኛል ስለዚህ ቀጣይነት ያለው ነገር አድርጎ ማየቱ ትክክል ነው መሰለኝ ዶክተር ብርሃኑ ነጋ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምፅ ሬዲዮ አድማጮች